በጎርጎረሳዊ 1989 ዓ ም ሶማሊያ ውስጥ በተባባሰው የእርስ በርስ ግጭት ጦርነት ከወላጆቻቸው ጋር ታስረው ከሀገር ተሰደዱ። የከባድ መኪና ሾፌር ከሆኑ አባትና ከአርብቶ አደር እናታቸው ጋር ኬንያ ውስጥ የቆዩባቸውን ጊዜያት ወደ ኋላ ዛሬም ያስታውሱታል። የስደት ህይወት ኬንያ ውስጥ ሳይደላቸው የፊንላንድ መንግስት ጥገኝነት ሰጥቷቸው ወደ ሄልሲንኪ ተጓዙ። ቀደም ሲል በነርስነት ፊንላንድ ውስጥ ሲያገለግሉ የቆዩት ዳይብ በተባበሩት መንግስታት ድርጅት ስር በመቀጠር ወደ ፑንትላንድ ተጉዘው በሴቶችና እናቶች የጤና ዘርፍ ላይም ሰርተዋል። ሴራሊዮንና ፊጂም በሙያቸው አገልግለዋል። በሌሎች አገራት ያስተዋሉት ሰላምና ጸጥታ በትውልድ አገራቸውም ቢሆን የሚመኙት ፋዱሞ ዳይብ የሀገራቸው ፕሬዝደንት በመሆን ከሶማሊያ የመንግስት ኃይልና ከ22000 የአፍሪቃ ህብረት የሰላም አስከባሪ ወታደሮች ጋር የሚፋለመውን የጽንፈኛ ታጣቂ ቡድን አሸባብን ጥቃት ለማክተም አስበዋል። ለዚህ ያነሳሳቸውን ሲገልጹም፣ ለፕሬዚደንትነት ለመወዳደር ያነሳሳኝ ሶማሊያ ውስጥ ቀጣይ ደም መፋሰስን የማስቆም የሞራልና የሲቪል ግዴታ አለብን ብዬ ስለማምን ነው። ከዳር ሆነን ከ25 ዓመታት በላይ ተመልክተናል። እናም ወደፊት መጥተን ይህን ኃላፊነት መውሰዳችን ወሳኝ ነው። የበፊቱ አስተዳደርም ሆነ ያሁኑ አላሳኩልንም። ስለዚህ ጉዳዮችን በራሳችን እጅ ማስገባት ይኖርብናል። ዳይብ በምርጫው ለመፎካከር መዘጋጀታቸውን በመጪው ሐምሌ ወር ለሶማሊያ ምክር ቤት ማቅረብና ማረጋገጫ ማግኘት ይኖርባቸዋል። በዚያም ላይ ወደ 20 ሺ ዶላር ገደማ ማስያዣ ማስገባት ይጠበቅባቸዋል። በሶማሊያ ማህበረሰብ ይህ አልተለመደምና ምን ያህል ድጋፍ አገኛለሁ ብለው ያስቡ እንደሆነ ከዶች ቨለ ለቀረበላቸው ጥያቄ ዳይብ እንዲህ ይላሉ። ይህ ዓለም አቀፍ ክስተት ነው። ሂለሪ ክሊንተንን አሜሪካን ውስጥ ተመልከት። ሶማሊያዊ አይደሉም ነገር ግን ተመሳሳይ ሁኔታን የገጠማቸው። ስለዚህ እኔም የሚያጋጥመኝ ሌሎች ሴቶችን እያጋጠማቸውን ነው። ከዚህ ባሻገር ለአዲሱ ትውልድ የግለሰቡ ማንነት ሳይሆን የሚያሳስበው ወደ ጠረጴዛው ላይ የሚያመጣው ምንድን ነው የሚለው ነው። በዚያም ላይ ከጾታቸው ይልቅ ችሎታና የአስተዳደር ብቃታቸው ነው የሚመለከተው። ፋዱሞ ዳይብ ይህን ይበሉ እንጂ ከወዲሁ ተከታታይ የግድያ ዛቻዎች ደርሰዋቸዋል። ግን ደግሞ አስፈራሪዎቻቸው ራሳቸው ፈርተዋል ነው የሚሉት። ይህ በጣም ግራ አጋቢ ነገር ነው። በዚያም ላይ እንዲህ ያለ ማስፈራሪያ ለሚደርሳቸውም ሆነ እኔን እንገልሻለን ብለው ለሚያስፈራሩኝ ሰዎች ትክክለኛውን ነገር መስራት እንዳለብኝም የሚያሳስብ ነው። እነዚህ ሰዎች በጣም ስጋት ገብቷቸዋል ማለት ነው። እኔን በማስፈራራትም ወደ ሀገሪቱ ላመጣ ያሰብኩትን ነገር አስፈላጊ መሆኑን እያመኑም ነው። በኔ ውስጥ የአስተዳደር ችሎታ ተመልክተዋል። ራዕይ ያለው መሪ ህዝቡን አገልጋይ መሪ አይተዋል ማለት ነው። እንዲህ ያለ ነገር ስላልለመዱ አስፈራርቷቸዋል። ምክንያቱም እኔ ኃላፊነቱን ከያዝኩ ህልውናቸው ስጋት ላይ እንደሚወድቅ ያውቃሉ ማለት ነው። ስጋት ማስፈራራቱ ታልፎ የፋዱሞ ዳይብ የሶማሊያ ፕሬዝደንት የመሆን ህልም እውን ቢሆን ሁለት አስርት ዓመታትን የተሻገረውን የሀገሪቱን ያልተረጋጋ የጸጥታ ይዞታ ለመለወጥ በሶማሊያ ከፍተኛ ችግር ፈጥሯል ያሉት የአራት ነጥብ አምስት የተሰኘ የስልጣን ክፍፍል አሰራርን እንደሚለውጡ ነው የሚናገሩት። ይህ አሰራር ነው ሶማሊያ ውስጥ አለመረጋጋትን የፈጠረው። ይህ ነው ሶማሊያ ውስጥ በሺዎች ለሚቆጠሩ ሞት ምክንያት የሆነው። ይህ አሰራር ነው በሀገሪቱ ሽብር እንዲቀጠል ያደረገው። ስለዚህ እንዲህ ያለው አሰራር እንዲቀጥል ህጋዊ አላደርገውም። ቀጣዩ ምርጫ የራሳቸውን ጥቅም ብቻ የሚያስቡ ጥላቻ የተሞሉ የጎሳ መሪዎች የሚመረጡበት ከሆነ በጣም የተበላሸ ስርዓት ነው የሚሆነው። በዚህ በአራት ነጥብ አምስት አካሄድ የሚመረጥ ማንኛውም ፕሬዚደንት ከፍተኛ ብቃት የሌለውና ሙሰኛ ሰው ነው የሚሆነው። ያንንም እናውቃለን።